አንዷ ናቸው ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል አሁን በኢትዮጵያ አራት መንግስታት የዘለቀ ሙያዊና ቤተሰባዊ ህይወታቸውን ወደሚተርከው ግለ ታሪካቸው እንዝለቅ አስጥልኝ። ወይዘሮ ሜሪ ታደሰ የሙያና ቤተሰባዊ ህይወቱን ጨምሮ የሚቃኝ ግለ ታሪክ ኦቶባዮግራፊ ጽፈዋል። ታሪኮን ለሚቀጥለው ትውልድ ለማስተላለፍ ዘግበው በማድረሶ እንኳን ደስ ያለው። በጣም አመሰግናለሁ ስለጋበዛችሁ። ይህንንም ስለ መጽሐፌም ውይይት ለማድረግ ስላሰባችሁ በጣም ደስ ብሎኛል። በመስመር ላይ ባልደረባዬ ትዝታ በላቸው ከእርሶ ጋር ለመወያየት ከኔ ጋር መስመሩ ላይ ትገኛለች። ትዝታ መዝለቅ ትችያለች። እሺ፣ አሉላ ስላሳተፍከኝ አመሰግናለሁ። ወይዘሮ ሜሪም በድጋሚ ላመሰግናቸው ወዳለው መጽሐፋቸውን በአሜሪካ ድምፅ ራዲዮ ለማስተዋወቅ ስለፈቀዱ እናመሰግናለን። ክብሩ ነው። እሺ፣ እና አሉላ ቀደም ብሎኛል፣ ጥያቄውን እኔ አስቀድሜ ጠይቆታለው። ማይ ላይፍ ማይ ኢትዮጵያ ዳይሪ ኦፍ ሂስትሪ ን ላቭ ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል መጽሐፉ። እስኪ ስለ መጽሐፉ በሚነግሩን እንንደርደርና ለመሆኑ እንዴት ተጻፈ? እንዴት አሰቡት? እኔ በእውነቱ በህይወቴ ተማሪም ሆኜ ትልቅም ሆኜ ይጽፋሉ ብዬ ጭራሽ አላስብኩም። ግን ተማሪ ሆኜ በቀን በቀን ማስታወሻ እይዝ ነበር። ዳያሪ ይሉታል የውጭ ሀገር፣ በተለይ በተማርኩ ጊዜ ብቻነት በጣም ይሰማኝ ነበር። ሀሳብን እና ችግርን ሁሉ በዚህ በዕለታዊ ማስታወሻ ነበር የማስቀምጠው። ከብዙ አመት ጀምሬ በቀን በቀን አይደለም በሳምንት አንዴ፣ በወር አንዴ አንዳንድ ነገር ሲያጋጥመኝ፣ ችግር ሲያጋጥመኝ ወይም ማስታወስ የምፈልገው ነገር ሲኖር እጽፈው ነበር። በኋላ ትምህርቴን ጨርሼ ሀገር ከተመለስኩ በኋላ ብዙ ተጠራቅኗል፣ ይሄ ማስታወሻ ለአንድ ፈረንጅ ወዳጅ ነበረች እና ይህንን ማስታወሻ እንደሚይዝ ታውቅ ነበር። ሜሪ ለምንድን ነው መጽሐፍ ማትጽፊ? ይህ ሁሉ ማስታወሻ እያለስ ለምን አትጽፊ አለች። እሷ ሀሳቡን ተከደች። በእሷ መሰረት መጽሐፉን ቆይቷል። አንድ አስር ዓመት ይሆኗል ከጀመርኩ ስያልኩ ጀመርኩ። በእውነቱ በዚህም በመጽሐፍ ማደራጀት እንዲሁም በሀሳብ በድጋፍ በምክር አደረጉልኝ ሁሉ አመሰግናለሁ። በጣም ብዙ ሰው ርቶኛል፣ አደፋፍሮኛል። አንዳንድ መጽሐፍም ከተጻፈ በኋላ የጎደለ ነገር እንዳለ፣ ያስቀየምኩት ነገር እንዳለ ይቅርታ ጠይቃለሁ። መጽሐፉ እዚያ ግን ላደረጉልኝ ሁሉ አመሰግናለሁ። ወይዘሮ ሜሪ መጽሐፉን አንብቤዋለው። በጣም ለማንበብ የሚቀል እና እንደ ውሃ የሚወርድ ታሪኩም በጣም የሚያስደስት መጽሐፍ ነው። በድጋሚ እንኳን ደስ ያለው ትላለው። በዚህ አጋጣሚ ዳይሪ የመያዝ ወይንም ማስታወሻ ሁል ጊዜ የመያዝ ጥቅሙን እንግዲህ ለአድማጮቻችንም እያስተላለፉ ነው። እሱ በጣም አስፈላጊ የሆነ ልምድ ነው። ወደ መጽሐፉ የመጀመሪያ ሂደት እንግባና በጣሊያን ወረራ ዘመን ወቅት ወላጅ አባቶ እንግዲህ ከቀዳማዊ ኃይለ ሥላሴ ጋራ ወደ ውጭ ሀገር ተሰደው ነበር። ከዛ ተመልሰው ይመጣሉ። የቤተሰብ ጉዳይ ስለሚያሳስባቸው ወደ እናንተ ይመለሳሉ፣ ወደ ቤተሰብ። በዚያ ውስጥ ሁለት ኢትዮጵያውያን አሁን ኤርትራውያን ነው የሚባሉት አብርሃ ደቦጭና ሞገስ አስቀዶም ግራዚያኒ ላይ የህይወት ማጥፋት ሙከራ ያደርጋሉ። ግራዚያኒ ጦር በብዙ ሺህ የሚቆጠሩ ኢትዮጵያውያንን ይገላል። እስቲ ከዛች የታሪክ ማስታወሻ ትንሽ ጨለፍ አርገው ያስረዱን። ስለ አባቶ ምን ያስታውሳሉ? ስለ ጊዜው ምን ያስታውሳሉ? እንግዲህ በእውነቱ ከልጅነት የጀምሮ ነገሩ የተጀመረው በጣሊያን ወረራ ጊዜ ነው። ጣሊያን ቢገባሽ አባቴ ጃንሆ ጋራ ተሰዶ ወደ እንግሊዝ ሀገር ከሄደ በኋላ እናቴ ሶስት ልጆቿን ይዛ አዲስ አበባ ቀረች እና የጣሊያን መግባት በጣም አስደነገጠን። በጣም ህይወታችን ይለወጠን። ሆኖም ከጥቂት ጊዜ በኋላ አባቴ እንግሊዝ ሀገር ከጃንሆይ ጋራ ከተቀመጠ በኋላ ሲያያው፣ ነገሩን የድሮ ነገር ወደፊት አይመለስም፣ ባለቤቴና ልጆቼን አስቀኛል ብሎ ለጌቶቹ አመለከተ ላንደን። ታዲያ ምን ይሻላል ወደ ኢትዮጵያ ብመለስ፣ ጃንሆን አረተው እንዴት ትመለሳለህ ባትሄድ ይሻላል ብለው ትነካል። ነገር ግን እሱ አርግት የለም ልመለስ፣ ልጆቼ ጋር ልደባለቅ ብሎ ተመለሰ። እንደተመለሰ በአርባ ቀን ነው ይሄ የግራዚያኒ ነገር የሆነው። እና ይሄ ሲሆን ጣሊያኖች እንግዲህ የሚጠረጥሩትን ሁሉ ሰው ምራስ ጀመሩ። እና ታደሰ አሁን አደለም እንዴት ጃንበ የተመለሰው እሱም አንዱ ይሆናል እዚህ ሴራ ውስጥ፣ እና መያዝ አለብን ብለው ሌሊት መጥተው፣ ካኔ መጥተው ወሰዱት። በቃ መጨረሻ ጊዜ ያየነው እዛ ጋር ነው። ከወሰዱት በኋላ የደረሰበትን የለበትን መድሞ ብዙ አመታት እናቴ ትጨነቅ ነበር። አሰሩት፣ ገደሉት ምንድ ነው እያለች ትጨነቅ ነበር። አንድ ሶስት ዓመት በኋላ ነው ሰው ልቀው ባሪሽ ተገሏል ብለው ያኔ ነው የነገሩ እና ብዙ ጭንቅ ጊዜ ነው ያጋጠማል። ስንት ዓመቶ ነበረ በዛ ጊዜ ወይዘሮ ሜሪ? አስር ወ አስራ አንድ ዓመት የሆነ አመሰግናለሁ። ትዝታ ጥሩ አድርገሽ መስመራት ይዘሽልናል። ወይዘሮ ሜሪ የልጅነት ታሪኮን ትውስታዎች፣ ትዝታ እንዳለችው ጥሩ አድርገው ማስታወሻ ላይ በመከተቦ ዛሬ ለትውልድ ማለፍ ብቻ ሳይሆን እንድንወያይባቸው ምድል ሰጥተዋል። እዚያው የልጅነት ዘመኖ ላይ ልቆይና በጣም በልጅነት ስለሆነ ይሄ ሁሉ የሆነው ምን ይመስል ነበረ ህይወት በዚያ ጊዜ፣ በተለይ ድንገት አባቶን ሲያጡ ገና በህፃንነት ነው እና ይህ የሆነው። ምን አይነት ጊዜ ነበር? የመጀመሪያዎቹን አመታት ያስታውሳሉ? የአባቶን መገደል በተረዱበት ጊዜ በጣም በጣም አስታውሳለሁ። በተለይ ያረዷት ያረዷት እናቴ ጋ ይመ ባለቤት እንደ ልንዳችን በሌሊት መጥተው ለቅሶ ለቅሶ ሁሉ ሲኖር በጣም አስታውሳለሁ። የእናቴ ህይወት በቃ እንደው ማን ነው የጠፋው እና ከዚህም በላይ ደግሞ ንብረታችን ደሞዝ አልነበረም፣ ጡረት አልነበረም። በጣም ችግር ላይ ነበር። የነበርንበትን ቤት እናቴ ላከራይ ህይወታችን በቃ ተለወጠ። ሰራተኞች የነበሩበት ቤት አሳድሳ እናቴ እዚያ ገባን። የነበርንበትን ቤት አንድ ጣሊያን ኢንጂኒየር ተከራየና ገባ። አይነኩንም ነበረ። ተከራየው ጣሊያን ደህና ነበረ። አንዳንዴ ግን ወታደሮች ይመጡና እንደው ለመፈተሽ ነው ለማየት በመጽሐፍ ያን መጽሐፍ የዋለው አንድ ጊዜ አንድ ኢጣሊያን ወታደር ቤታችን መጥቶ እንግዳ ቤት ቁጭ ካለ በኋላ የሙሶሊኒ ፎቶግራፍ ለምን የላችሁም? አለ። እኛ የለንም፣ እናቴ የለኝም፣ ለዚህ ነው ያላደረግኩት አለች። አወጣና ከቦርሳ ውስጥ ሙሶሊኒን ጭንቅላት የሚያሳይ ወሰደና ገበታው ላይ ያደረገልን፣ ያውላችሁ፣ ያውና ሙሶሊኒን እዚህ ላይ አድርጓል እና ተነሰሉ ነው ሁሉ አስታውሳለሁ። ገባን ነገሩ ሁሉ በቃ ወደፊት ህይወት እንደሚለወጥ ና እንዳለቀ ተሰማን። ከዛ ወዲህ ግን ጃን የሁሉ ነገር ከሆነ በኋላ ይመለሱ ነው ሲባል አስታውሳለሁ። መጀመሪያ ነገር እናቴ ግዳ ቤት መጀመሪያ የሙሶሊኒን ወጣ ስዕል መረት ጥላ ከሳከሳቸው እሳቸው መመለሳቸው ሲሰማ ሙሶሊኒን እንትን መሬት ላይ መከስከሷን አስታውሳል። እንግዲህ እንደዚህ በጨቅላነት ከባድ ፈተና እንደገጠመው ልጅ ተሸንፎ አልቀሩም። ይኸው አሁን ታሪኮ በሚታይበት ብዙ ስራዎችን ለመስራት በብዙ ፈተናዎች ውስጥ ለማለፍ በቅተዋል። በቀጥታ እንደው ከልጅነቱ ወደ ትምህርት ዘመን እንውሰዶ፣ በ1943 ዓመተ ምህረት ወደ ካይሮ ተጉዞ የመማር እድል ገጥሞታል። ከዚያም ወደ እንግሊዝ ተሻግረው የከፍተኛ ትምህርት በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ተከታትለዋል። ለመሆኑ ያ ዕድል እንዴት ተፈጠረለት? እስኪ እሱን የሚያጫውተው ነው። እንዳልኩት ምንም እኛ እናቴ ምንም ከዛ ከቤት ኪራይ በቀር ምንም ገቢ አልነበረባትም። ግን ስንቆይ ጃንም ከተመለሰ በኋላ የትምህርት ነገር በካቶሊክ ሚስዮን ተማሪ ቤት እኔም ወንድሜ ምንሄድ ስለነበረ የትምህርት ነገር በጣም ዋጋን ቤተሰባችን ይሰጠው ነበር። እና አጎቴ የእናቴ ወንድም ታላቅ ወንድም የአባቴ በጣም ወዳጅ ነበረ። ታደሰ እኮ ውለታ ብዙ አለብኝ፣ ልጆቹን ማስተማር አለብኝ ብሎ ተነሳ እና እሱ የንግድ አለም ውስጥ ስለነበረ ትንሽ ገንዘብ ነበረው። እኔም እዛ ዊልት ዘንደወርቅ ትምህርት ቤቱ ትንሽ ወንድምም ለትምህርት ደረጃ ደርሰን ነበር። አጎቴ ስለዚህ ሄደው ይማሩ ግብፅ ሀገር ሄደው ይማሩ ብሎ እኔም ወንድሜን ወደ ግብፅ ላከን። እዛ አምባሳደር ወዳጃችን ስለነበሩ ብዙም ስጋት አልነበረበንም። እዛ ሄደን እዛ ተማሩ እና አጎቴ ነው በእውነት እዚ ያደረሰን ከካይሮ ድረስ። ከካይሮ በኋላ ደግሞ ወደ እንግሊዝ ሀገር ለመሄድ ታሰበ። በእውነቱ ውጭ ሀገር በዛን ጊዜ ለመሄድ ብዙ ወዳጅ ብዙ ድጋፍ ያስፈልግ ነበር። ብሪጋዴ ሳንትፎርድ የሚባሉ ነበር። ከዚያ ነው ጋር የተመለሱ በጣም ቤተሰባችንን ስለሚወስዱ ግድ የላቸውም። ላኩ ልጆቻችሁን እንግሊዝ ሀገር ከላካችሁት እኔ ወዳጅ አለኝ እዛ፣ በደንብ ሊማሩ ይችላሉ ብሎ በብሪጋዴ ሳንትፎርድ እርዳታ እንግሊዝ ሀገር ሄደ። ወንድሜም ፈረንሳይ ሀገር ሄደ። ወይዘሮ ሜሪ፣ እዚህ ላይ በጣም የሚገርመው ምንድን ነው ያ ዘመን ሴቶች ለቤት ሙያ እንዲሰለጥኑ ተባል እንዲዘጋጁ የሚደረግበት ዘመን ነበረ የእርሶን ታሪክ ልዩ የሚያደርገው ምንድን ነው ከወንድሞ ጋራ እኩል ቤተሰቦ ምንም ሳያቅማማ ለከፍተኛ ትምህርት ለዘመናዊ ትምህርት እርስዎን ወደ ውጭ መላኩ ነው እና እርግጥ ነው የአጎቶን ሚና ጠቅሰዋል በእርሶ ህይወት ውስጥ እስቲ ስለዛ ያጫውት እንዴት ተቀባይነት ነበረው በዛ ጊዜ የሴቶች ትምህርት አይ በዛ ጊዜ በእውነት አንቺ እንዳልሽ የተዳር ጉዳይ ልጆች ባል ያገኙ ይሆን መሸደርደር ሲሆን የሚል ነገር ነበር እንጂ የሴቶች ትምህርት የናክል እንትን አልሰጠንም ሚስዮን ስለነበር የተማር ነው ካቶሊክ ሚስዮን ነበረ ነው የሄድኩት ሴሮች ጋር ነበር ወንድምም እዛ ነበር የሚማረው አጎቴ ሚስት አገባ አልነበረም፣ ልጆችም የሉትም። በጣም ይከታተል ነበር እና እንደውም እነዚህ ልጆች መማር አለባቸው የሚል ነገር ጭንቅላት ውስጥ ነበረ። ስለዚህ ሌላ ነገር አልታሰበም። የትምህርቱ ጉዳይ ነው ከፍ ያለ ዋጋ የተሰጠው የትምህርት ጉዳይ ነው። የትዳር ነገር ተነሳው። እናም ተምረውም ከተመለሱ በኋላ ዘመኑ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ጥረት ያደርጉ የነበረበት ዘመን ነው እና ያንንም ይዘረዝራሉ በመጽሐፉ። እስቲ ያኔ ስለነበረው ጥረት አንድ ሁለት ነገር የሚያስታውሱትን ይንገሩን። ተምረን እንደተመለስን ጃንሆይ በጣም ከስደት ተመልሰው አገሩን ወደፊት ለማራበት በጣም ጥረት ያደረጉ ነበር። ከሁሉ የበለጠ ደግሞ ጃንሆይ ለትምህርት ነው ዋጋ የሰጡት። ለትምህርት የተማረ ሰው በጣም ይፈልጉ ነበር። በተለይ ከውጭ ሀገር የሚመለስ ብርቅ ነበረ። በዛን ጊዜ እንደተመለስን ለስራ የተማረ ሰው ችግር አልነበረበትም። እኔ ስመለስ ምንድን ነው የተማርሸው የተባልኩት። ሶሲዮሎጂ ነው የተማርኩት ስል ብዙ አልገባቸውም። የእርሻ ትምህርት ብል ኖሮ ኢንጂነር ነኝ ብል ኖሮ ይገባዋል። የእኛ ሰው ሶሲዮሎጂ አይገባውም። እና በቃ እንግዲህ ያው ትምህርት ሚኒስቴር መደብ ተባለ። የሚገርም ነገር ነው። በዛን ጊዜ ተምረንም ስንመለስ ባለስልጣን፣ በተለይ ሴቶች የተማሩ ብዙ ሰው አያውቁም፣ ብዙ ሰው አያውቁም። ስለዚህ የትን መንድባት የሚል ችግር ነበረባቸው። ትምህርት ሚኒስቴር አንድ ቦታ አስገቡም። ጆብ ዲስክሪፕሽን የሚሉ ነገር ደግሞ አልነበረም ያኔ። እንደው እዛ እሱ አንድ ቦታ ይደረጋል እንጂ ተስራ ይሄ ነው፣ ደሞዝ ይሄ ነው፣ ዝርዝር ይሄ ነው የሚል ነገር የለም። አለቃ እንደሚያስብ ነው ያንተ ስራ የሚሆነው። ስራ ይሰጥሃል። ደብዳቤ ጻፍ ሲባል ይህን ጥናት አድርግ ይላል እንጂ ጥርት ያለ ጆብ ዲስክሪፕሽን ነበር። በጣም ችግር ነበረ። ግን አንድ ነገር ዩኔስኮ ባንክ ዜገብ በመሰለኝ በትምህርት ሚኒስቴር ለመርዳት ሲገቡ ትምህርት እኮ አንደኛ ደረጃ፣ ሁለተኛ ደረጃ ዩኒቨርሲቲ ብቻ አይደለም ትምህርት። ኮሚኒቲ ኤዱኬሽን የሚባል ነገር አለ። ኮሚኒቲ ኤዱኬሽን ፕሮጀክት እና አቋቁም ብለው ሲናገሩ እኔን እዛ መደቡ፣ ዩኔስኮዎች ጋር አብረው ለመስራት እና ይሄ ምንድን ነው የትም ቦታ ሄዶ መንደር ይሁን ትንሽ ከተማ ይሁን ሴቶችን ይሁን ወንዶችንም ሰብስቦ የልጆቻቸውን ችግር ሳይሆን የነሱን ችግር ካጠና በኋላ እነሱን ለመርዳት ኮሚኒቲ ኤዱኬሽን የሚል ፕሮጀክት ነበር። እኔንም ዩኔስኮ ጋራ ወደ ማጀቴ ደሴ ላኩኝና እዛ ሴቶችን ማነጋገር፣ ሴቶች ልጆች የሚያሳድጉዋሉ፣ ልጆቻቸው ታመሙዋሉ፣ እነሱ በሽተኛ የሆኑዋሉ። እነሱን ሰብሰበን እንዲማሩ ፊደል ባይሆን መጽሐፍና ማንበብ እንኳን እንዲማሩ ሊትረሲ ሊትረሲ ሊኖራቸው ሴቶች እና ለወንዶች ፕሮጀክት እዛ ዳራ ደረጄ ሰርቼ ተመለሰ። ይሄ ነው በቃ የመደብኝ ስራ መጀመሪያ ነበር። እንደው ከመጽፎ የማስታውሰውን ልጥቀስና አሉላ ወደ ቀጣዩ ጥያቄ ይሂድ። ምን ይላሉ አሁን እንደጠቀሱት ተምረው ሲመለሱ የትምህርት ሚኒስትሩ ቤት ጀርባ የነበረ አንድ የሰራተኛ ቤት የሚመስል ውስጥ ሶስት ወንበር ያለው ክፍል ነበረ። እዛ ነው የገባችሁት። እንደ ኢትዮጵያ አቆጣጠር በአስራ ዘጠኝ መቶ ሰላሳ ዓመተ ምህረት የትምህርት ሚኒስቴር ሲቋቋም እናንተ ልክ በአርባዎቹ ውስጥ ተመልሳችሁ ስትመጡ እዛች ውስጥ ነው እንግዲህ ትምህርት ሚኒስቴር ሀ ተብሎ የተጀመረው። ይህች ትንሽ ክፍል ነበረች። እኔም አንድ ጸሐፊ ብቄ ስትል ነበር አንዳንዴም አንድ ላም ደግሞ ትመጣ ነበር። እዛ ኬት እንደመጣች አይታወቅም፣ የማን እንደሆነች አይታወቅም። ላም አንድ ላም በር ቀሩ ክፍት ሆኑ ብድግ እያለ ትመጣለች። እንደዚያ ድረስ ያለ ሁኔታ ነው የጀመርነው። ብቻ ጥሩ ሰራተኞች መደቡልኝ። ጸሐፊ ነበረኝ አክሊሉ የሚባል በጣም ይረዳኝ ነበር። የቤተ መንግስት ዘመዶች ስለነበሩት የመንግስት አሰራር ትንሽ ይገባው ነበር። ብዙ ነገር አስተማርኝ ያለ ስለሀገሩ ልማድ ችሎታችን ምን ያህል እንደሆነ እሚገምት አልነበርም። ማነች እሷ? የት ነው የተማረችው? ዘመዶቿ ማናቸው? ወገኖቿ ማናቸው የሚል ነገር አለ። በአስተሳሰብ በዛ መሰረት ነው ስራዬን የቀጠልኩት። እስ ያኔው የትምህርት ሚኒስትር የመጀመሪያ ናቸው መሰለኝ ማን ነበረ ስማቸው? አቶ ከበደ ሚካኤል አቶ ከበደ ሚካኤል፣ ደስ ይላል። ያን ጊዜ የሚጠርቁበት የቅርብ ጊዜ አድርገው ነው እያስታወሱ ያሉት፣ እና ትውስታውም በጣም ጥሩ ነው። ሮሜሪ ሜሪ ያን ዘመን እንደ ቅርብ ጊዜ ማስታወስ ችለዋል። ስለ ትምህርት ጉዳይ አንድ ሁለት ጥያቄዎች እንደው አከታትለን እናንሳለሁ። በዚያን ጊዜ እንደገለጹት የትምህርት ነገር ጅማሮ ላይ ነበርና በጊዜው የተማረው ኢትዮጵያዊም ቁጥር በጣም ጥቂት መሆኑ ይታመናል። በዚህ ምክንያት ታዲያ ወላጆች ልጆቻቸውን ወደ ተማሪ ቤት እንዲልኩ ለማግባባት የሚደረገው ጥረት እንደሚከብድ በመጽሐፎ ያስታውሳሉ። ኋላም ብዙ ዘመን የቀጠለ ይመስለኛል። ልጅን ተማሪ ቤት መላክ ከወላጅ ጋር ትንቅንቅ ይፈልጋል። አግባብቶ መላክ አለና እስኪ ስለሱ ያጫውቱን፣ ትዝ የሚለውን ተማሪ ቤት መሄድ ትልቅ እድል ያስፈልግ ነበር። የሁሉ መብት አልነበረም። ጃን ግን በእውነቱ ባደረጉት ጥረት ፕሮግራም ሁሉ ቅድሚያ የሰጡት ለትምህርት ነበር። የትምህርት ጉዳይ በጣም ይሰማቸው ነበር። ብዙ ድጋፍ እናገኝ ነበር። እኔም አቶ ከበደ ሚካኤል እሳቸው ጋር ነው መጀመሪያ ጊዜ የገባሁት። መጀመሪያ አለቃ የእሳቸው ነበሩ። በተለይ ከውጭ ሀገር የተመለስን ሰዎች ችግር የነበረብን የጉዞ ጉዳይ ነው። ከስራችን ወደ ቤታችን ልምሄድ ከስራችን ወደ ቤታችን ልምሄድ መኪና መንግስት ካልሰጠ በቀር ያስቸግር ነበር። ማስታውሰው አቶ ከበደ ሚካኤል ታዲያ የመኪና አላንስ ትፈልጊያለሽ አሁን ከቤቴ እዚህ ድረስ መመላስ ሳቆተኛ እንግዲያ ጌቶችን መፍቀድ አለባቸዋል እሺ እንግዲህ ያቀርቡልኝና አላንስ እንዲፈቀድልኝ ለጃን ወይም ይንገሩልኝ አልኳቸው አንድ ወር ተኩል በኋላ ጠሩ ተፈቅዶልሻል አላንስ ታገኝና መኪና ልታገኝ ነው ግን ያንችን ጉዳይ ሳቀር በመጽሐፌ ላይ ጽፍተዋል። ይሄን ያቺን ጉዳይ ሳቀ ጌቶቹ አንድ ጥያቄ ጠየቁኝ አሉ። እኔ ደግሞ ደነገጥኩ። ምንድን ነው የጠየቁት? እቺ ሜሪ ታጥሰም ሶሻሊስት አይደለችም አሉ። ሶሻሊስት ነች? ስትል የምገባበት ጠፋሁ። በጣም በጣም ደነገጥኩ። ነኝም አላልኩ አይደለሁም አላልኩ፣ ብቻ ዝም ብዬ በቃ ዝም ነው ያልኩት። ምንም መልስ አልሰጠሁም። ደነገጥኩ እንደ ሶሻሊስት ከሆንኩ እኮ አደጋ ላይ ወይ ወድቅ ይሆናል ብዬ እንግዲህ ምንድነው ይሄ የተማርኩበት ኮሌጅ እንግሊዝ ሀገር ለንደን ስኩል ኢኮኖሚክስ የታወቀ ሶሻሊስት ዩኒቨርሲቲ ነበር እንግዲህ እዛ ስለተማርኩ ይመስለኛል እሳቸው የጠረጠሩ መልስ ሳጠች እጅ ነ ስች ወጣ በጣም አደገኛ ጊዜ ነበር ሶሻሊስት መሆን እንግዲህ አሁን ወደ ልዩ ርዕስ ነው የምናልፈው። አሁን ደግሞ ስለ አስራ ዘጠኝ መቶ ሀምሳ ሶስቱ የመንግስት ግልበጣ ሙከራ እንነጋገር እና ስለዚያ ጉዳይ ምን ያስታውሳሉ? ስለነ- ጀነራል መንግስቱ ነዋይ እና ግርማሜ ነዋይ የማስታውሰው በጣም የሚያስደነግጥ ጊዜ ነበረ። ጀነራል መንግስቱ የቤተሰባችን ወዳጅ ነበር፣ በጣም ቅርብ ወዳጅ ነበር። እኛ ቤት ይመጡ ነበር ለግብዣ እኛም እሳቸው ቤት የሚሄድም ነበር። ነገር ግን በፍጹም ይሄን አይነት ነገር ውስጥ ይገባሉ ብለን በዛን ሆይ ላይ ወይም በድርጅቱ ላይ አንድ ነገር ያመጣሉ ብለን አላሰብንም ነበር። ግን ወንድማቸው ወንድማቸው ግርማሜ እሱ ይመስለኛል ደንበኛ ሶሻሊስት ነበረ። እሱ ዋና ነበር እንግዲህ ወንድሙ ኢንፍሉዌንስ ማድረግ ጀመረ ከዩኒቨርሲቲ ተማሪዎችን አንድ ግሩፕ ይሰበስብ ነበር ይመስለኛል። ይሄ ሲሆን በጣም ነው የደነገጥነው። ጃንሆይ ማንም ይነቀልቃቸዋል ብለን አላሰብንም ነበር። መኳንንቶቹንም ሲታሰሩ በሱ ምክንያት ጃንሆይንም ለማውረድ ጥረት መሆኑን ጭምጭምታ ሰማን። ወንድሜ ባለስልጣን ስለነበረ በጣም ይነግረን ነበር። ይሄ ነገር አላማረንም ማለት መጥፎ ጊዜ ሊመጣ ነው እያለ ብዙ ነገር ይነግረን ነበር። እሱ ያኔም የገንዘብ ሚኒስትር ሆነው ነበረ። ወንድሙ አቶ ማሞ ታደሰ ይነግረን ነበር። እንሰጋ ነበር። በኋላ መኳንቶቹ ሁሉ ካሰሩ በኋላ ማሞን በቃ ይታሰራል ብለን በጣም እንሰጋ ነበር። እናቴ በጣም ትሰጋ ነበር። ግን ሲሰራ አንድ ጊዜ ግቢ እያለ ጀነራል መንግስቱ የዚህ ጉዳይ እንግዲህ ዋና ኃላፊ መሆን ጀመሩ፣ የዚህ ንቅናቄ በኋላ አዩት፣ ወንድሜን አዩት እና እንዲ ማሙሽ አንተ ደግሞ እዚህ ምን ትሰራለህ አሉኝ። እንጃ ተጠራሁና መጣሁ ስ ሂድ ሂድ፣ አንተን አንፈልግም ሂድ አሉት እና ለቀቁት። ሲለቁት የእህቴ ባል እዛ ስለነበረ በጣም ደስ አለን። በመኪና ይዞት መጥ እዚህ ወንድ ያመለጠው እሱ አይቀርለትም ነበር ብዙ ስጋት ነበረብን፣ ብዙ ስጋት። ክቡራትና ክቡራን አድማጮች ከወይዘሮ ሜሪ ጋር የነበረን ቆይታ ዘለቅ ያለ ነው። ሙሉ ወጋችንን በድረገጻችን እንዲሁም በፌስቡክ ገጻችን ቪኦኤ አማሃሪክ ላይ እናኖራለን።